ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከትላንት በስቲያ የታሰሩት ጠበቃው ሄኖክ አክሊሉና

የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ናቸው የሰማችኋቸው። በአብይ ርዕስ ሙሉውን ዘገባ ይዘናል። ሬዲዮ ኮንቴንት ፕሮዳክሽን እንዴት አድርጎ ፕሮዱስ ማድረግ እንደሚቻል፣ ከዛ ደግሞ ለቴሌቪዥንም እንደዚሁ ከዚህም ደግሞ ለሶሻል ሚዲያ ነው፣ እና ያቀናጀ ነው። በአሁኑ ዘመን ሬዲዮ ላይ ብቻ ማትኮር የሚያዋጣም ነገር አይሆንም። ስለዚህ በዚህ ነገር ሁሉም ስራ ተግባራቸውን ፈጥነው አሳይመንት ሰጥቷቸው ያመጡት ቪዲዮ የሚገርም ነው። በጣም ግሩም የሆነ ስራ ሰርተው ነው ዛሬ የተመረቁት። የአሜሪካ ድምፅ ሰሞኑን አዲስ አበባ ላይ ከትሟል። የአፍሪካ ዲቪዥን ዲሬክተር አቶ ንጉሴ መንገሻ ነው የሰማችሁት። ሳምንቱን አዲስ አበባ ላይ በተካሄደው ስልጠና ማብቂያ በስልጠና የተሳተፉ ሁለት ባልደረቦቻችንን ጨምረን አወያይተነዋል። ቆየት ብሎ ይቀርባል። የሰዓቱ ዜና አርእስተ ዜና አብዲ ኢሌ ለማምረጥ አልሞከርኩም አሉ። እንዲሁም ኢስታንቡል ውስጥ ደብዛ የጠፋው የሳዑዲ አረቢያውን ጋዜጠኛ ዣማል ካሾግ ጂና አስክሬን ፖሊሶች እየፈለጉ ናቸው። ህንድ ሩሲያ ሠራሽ መከላከያ ስርዓት መግዛቷ እንዳሳሰባት ፓኪስታን አስታወቀች። ዋና ዋናዎቹ ናቸው። ሌሎችም ዜናዎችን ይዘናል። አርብ ጥቅምት 9 2011 ዓ ም ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተነን ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ኒክ ጋር አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና እናስቀድም። መልካም ምሽት። ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚደንት አብዲ ሙሐመድ ወይም በተጨማሪ ስማቸው አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅግጅጋ ውስጥ ተነስቶ ከነበረው ሁከትና በጥብጥ ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አቶ አብዲ መሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቢ ሕግ አስታውቋል። አብዲ ኢሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሐሳብ ይጠቁም እንደነበረ ለቪኦኤ የጠቆሙት የፌዴራል ጠቅላይ አቃቢ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያ የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍጹም ጸጋ ከጠባቂዎች ጋር ግብ ግብ ይፈጥሩ ነበር ብለዋል። አቶ አብዲ መሐመድ እንዲያርፉ የተደረገበትን አዲስ አበባ ፖሊስ ኮሚሽን ውስጥ የሚገኝ ክፍል በር መስታወት መስበራቸው ሊያመልጡ ሞክረዋል የሚል እምነት ማሳደሩን ዳይሬክተሩ አቶ ፈቃዱ ጸጋ ከቪኦኤው ዘጋቢ ሶራ ሀለኬ ጋር ባደረጉት ቃለ ምልልስ አመልክተዋል። ባለፈው ሳምንት የጊዜ ቀጠሮ ከተሰጠ በኋላ መስከረም ሀያ ስምንት ማለት ነው ከተመለሱ በኋላ ያሳዩዋቸው የተለዋዋጭ ባህሪዎች አሉ። ከዛ ውጭ ግን በር መስበራቸው ዞሮ ዞሮ መስታወቱ ከተሰበረ የሚያመጡበት የሚወጡበት ሁኔታ ስለሚኖር ከማምለጥ ጋር የተያያዘ ተደርጎ የቀረበው ለዛም በሌላ በኩል ግን የፌዴራሉን ከፍተኛ ፍርድ ቤት የቀጠሮ ውሎ የጠቀሰ አንድ የፋና ብሮድካስቲንግ ዘገባ ድርጊቱን አልፈጸምኩም ያሉት ተከሳሹ አቶ አብዲ መሐመድ ስማቸውን ለማጥፋትና ድብደባ ለመፈጸም ሆን ተብሎ የተደረገ ሴራ እንደሆነ ተናግረዋል። ምቹ ባልሆነ እስር ቤት መታሰራቸውን፣ የአእምሮ ሕመምተኛ የሆነ ታሳሪ የታሰሩበትን ክፍል በር ገንጥሎ በመግባት ሁለት ቀን ጉዳት ሊያደርስባቸው እንደሞከረና ይህም በደህንነታቸው ላይ ስጋት እንደፈጠረባቸው መግለጻቸውን የፋና ዘገባ ጠቁሟል። በአብዲ መሐመድ የክስ መዝገብ ተጨማሪ መረጃ ለማሰባሰብ የአስር ቀን የምርመራ ጊዜ እንዲሰጠው ፖሊስ በጠየቀው መሠረት ፍርድ ቤቱ ምርመራውን እያካሄደ ያለው ፖሊስ ውጤቱን ጥቅምት 19 2011 ዓ ም ይዞ እንዲቀርብ በማሳሰብ ተለዋጭ ቀጠሮ መስጠቱን ዘገባው አመልክቷል። የተከበራችሁ አድማጮች ከ ፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፍጹም ጸጋ ጋር የተደረገው ቃለ ምልልስ በፌስቡክ ገጻችንና ዌብሳይታችን ላይ ይገኛል። ሙሉን አዳምጡ። ከትላንት በስቲያ የታሰሩት የጥብቅና ባለሙያው አቶ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ አፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ለአሜሪካ ድምጽ ገልጠዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ቀጠሮ ጠይቆባቸው የነበረ ሲሆን ከፍርድ ቤቱ ሰባት ቀን ፍርድ ቤቱ ሰባት ቀን ፈቅዶለታል። ጠበቃ አለልኝ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። የዚህም ዘገባ ዝርዝር በአብይ ርዕስ እናቀርባለን። ኢስታንቡል ውስጥ ደብዛው የጠፋውን የሳዑዲ አረቢያውን ጋዜጠኛ ጀማል ሐሾግዥን አስከሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለሥልጣናት አስታወቁ። በሌላ በኩል ደግሞ ካሾግዢ እንዴት እንደተገደለ የሚጠቁም የተቀረጸ ድምፅ ለአሜሪካ ባለሥልጣናት አስደምጠዋል የተባለውን መረጃ የቱርክ ባለሥልጣናት አስተባብለዋል። በሌላ በኩል የትራምፕ አስተዳደር ደብዛው ስለጠፋው የሳዑዲ ተወላጅ ስለሆነው ጋዜጠኛ ጉዳይ ከሳዑዲ አረቢያ መግለጫ እንዲጠይቅ ጫና እየተደረገበት ነው። ዣማል ካሾግጂ ከሁለት ሳምንታት በፊት በቱርክ ዋና ከተማ በሚገኘው የሳዑዲ አረቢያ ቆንስል ሲገባ እንጂ ሲወጣ አልታየም። የቱርክ መርማሪዎች ጋዜጠኛው ኢስታንቡል በሚገኘው የሳዑዲ ቆንስል ውስጥ መገደሉን የሚያሳይ ማስረጃ አለን ይላሉ። የሳዑዲ አረቢያ ባለስልጣኖች ስለ ጉዳዩ የምናውቀው ነገር የለም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካሾግጂ በእርግጥ ሳይሞት አልቀረም ሲሉ ትናንት መናገራቸውን ሪፖርተራችን ሚጉዌል አማያ ባጠናቀረው ዘገባ ጠቅሷል። አዳነች ፍሳሐ እየተጨማሪ ይዛለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አሜሪካ ከሳውዲ አረቢያ ጋር ያላትን ግንኙነት ሊጎዳ የሚችል ማንኛውንም አይነት እርምጃ ከመውሰድ ሲቆጠቡ ቆይተዋል። ይሁንና የሰብአዊ መብትን ጉዳይ ከንግድ ጥቅም በላይ አድርገው እንዲያዩ ጫና እየበዛባቸው ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ሳውዲ አረቢያ ደርሰው ተመልሰዋል። የሀገሪቱ መሪዎች በጉዳዩ እጃችን የለበትም ማለታቸውን ገልጸዋል። ያረጋገጡልኝም ነገር አለ። ከሚስተር ሻሾጊ ጉዳይ ጋር የተያያዙትን ጭብጦች ሁሉ አስመልክቶ የተሟላና ሰፊ ምርመራ እንደሚያካሂዱና በጊዜ እንደሚያከናውኑት ነግረውኛል። የሰብዓዊ መብት ተሟጋቾች ግን የሳውዲ አረቢያ ምርመራ ተአማኒነት ሊኖረው አይችልም፣ በማለት የተባበሩት መንግሥታት ድርጅት ነጻ ምርመራ እንዲያካሄድበት ጥሪ አቅርበዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን የመካከለኛው ምስራቅ ጉዳይ ጥናት የሚያካሄዱት ሌን ማአልፍ ያብራራሉ። እስካሁን ባለው ጊዜ እርስ በእርሱ የሚቃረን መረጃ ኮን የሰጡት ከቆንስላው ወጥተዋል ብለዋል ከሁለት ቀናት በፊት ብቻ የጀመሩት ምርመራ በምንም አይነት ተአማኒ ሊሆን አይችልም። የሳውዲ አረቢያ ንጉሳዊ አገዛዝ ረግጦ በሚገዛው ሀገር በተቃዋሚዎች ላይ በሚወስደው ከባድ እርምጃ ይታወቃል። በንጉሳዊው አገዛዝ ስር ተቃውሞ፣ ነጻ ድምፅና የሰራተኞች ማኅበራት እንዲኖሩ አይፈቀድም። የሰብአዊ መብት ድርጅቶች ታዲያ ዩናይትድ ስቴትስ ይህን ሁኔታ ለመለወጥ በቂ ጥረት አላደረገችም በማለት ይነቅፋሉ። ጀማል ካሾጂ የዩናይትድ ስቴትስ ነዋሪ የነበረ ሰው እንደመሆኑ መጠን ዩናይትድ ስቴትስ ደብዛዊ መጥፋቱን ጉዳይ ችላ ልትል አትችልም ሲሉ ላሪ ዳመንድ የተባሉ በሁበር ተቋም የሚሰሩ ተንታኝ አስገንዝበዋል። ከሁለት ሳምንታት በኋላ ለሚካሄዱት የዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ስልጣናት ምርጫ ቅስቀሳ የተሰበሰበውና እየዋለ ያለው ገንዘብ በአገሪቱ የምርጫ ታሪክ እጅግ ከፍተኛ እንደሆነ ተገለጠ። በገንዘብ አሰባሰብና አቅም የበላይነት እንደያዙ የሚነገርላቸው የዴሞክራቲክ ፓርቲ ውጪዎች ለተራዘመ ጊዜ በሪፐብሊካን ፓርቲው የበላይነት የተያዘውን የተወካዮች ምክር ቤቱን የሕግ መምሪያና የሕግ መወሳኛ አካላት መልሰው ለመቆጣጠር በብርቱ ጥረት ይዘዋል። ሜክሲኮ ከጓቴማላ እየገቡ ያሉ ግዙፍ ቁጥር ያላቸውን ፍልሰተኞች ካላስቆመች ከሜክሲኮ ጋር ባላት ድንበር ላይ ጦር እንደሚያቆሙ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አስጠናቀቁ ባለፈው ሳምንት ከሆንዱራስ የተነሱ ሦስት ሺህ የሚሆኑ ፍልሰተኞች ጓቴማላንና ሜክሲኮን አቋርጠው ወደ ዩናይትድ ስቴትስ ለመግባት እየተጓዙ መሆናቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከተሰናባቹ የሜክሲኮ ፕሬዚደንት ኤንሪኬ ፔኛ ኒየቶ ጋር ለመ ለመወያየት ዛሬ ሜክሲኮ ሲቲ ይገኛሉ። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። ክቡራትና ክቡራን አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሸጋገራለን። ከትላንት በስቲያ የታሰሩት የሕግ ጠበቃው አቶ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተሟጋቾች አምነስቲ ኢንተርናሽናል ጠየቀ። ፖሊስ በምርመራ ጊዜ መጠየቂያ መዝገብ ላይ ለክሱ መነሻ አድርጎ ያቀረበው የመደራጀት ምክንያት መብት እንጂ ወንጀል አይደለም ሲሉ የአምነስቲ የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚ አቶ ፍስሐ ተክሌ ለአሜሪካ ድምጽ ገልጠዋል። ፖሊስ ተጠርጣሪዎቹን ፍርድ ቤት አቅርቦ የ14 ቀን የምርመራ ጊዜ ቀጠሮን ጠይቆባቸው የነበረ ሲሆን ፍርድ ቤቱ ግን ሰባት ቀን ነው የፈቀደው። ጠበቃ አለልኝ ምህረቱ ፖሊስ ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። ሲዮን ግርማ ዝርዝሩን ይዛለች። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ለቪኦኤ እንደተናገሩት ጥቅምት ስድስት የታሰሩትና በትናንትና ሁለት ፍርድ ቤት የቀረቡት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ መፈታት አለባቸው የሚለው የድርጅታቸው አቋም መሆኑን ነው። በአስቸኳይና ያለ ቅድመ ሁኔታ ይፈቱ የሚለውን ነገር አምነስቲ የሚጠቀምበት የሕሊና እስረኞች ናቸው የምላቸው ሰዎች ሲታሰሩ ነው ወይ ደግሞ ሰዎች መብታቸውን በመጠቀማቸው ምክንያት ብቻ ወንጀል ሳይሰሩ ይታሰሩ። ስለዚህ አሁን ባለው ሁኔታ ባለን መረጃ ምትል የተለያየ መረጃም የፖሊስ ክስ መሰረት እሱም ተከታትለናል። ሄኖክና ሚካኤል የተከሰሱበት ነገር ራሱ ወጣቶችን በማደራጀት ከአዲስ አበባ ውጭ በተወለዱ ሰዎች መምራት የለባትም በማለታቸው እንዲሁም ደግሞ ከፓለስታይን ኤምባሲ ጋር ግንኙነት በማድረጋቸው የሚል ነው እና እነዚህ ነገሮች ወንጀል አይደሉም። ካደረጓቸውም መብታቸውን ኤክሰርሳይስ ያደረጉት ፓለስታይን ኤምባሲ ኢትዮጵያ ውስጥ ያለው የኢትዮጵያ ሕግ መሰረት ነው። የኢትዮጵያ መንግስት ፍቃድ ነው። የኢትዮጵያ መንግስት ያደረገውን ነገር ነው ያረጉትና ሌሎች መደራጀት መ መንግስቱ ለማወቀፍ ህጎቹ የተቀመጡ ናቸው፣ እና እነዚህ ሰዎች መታሰር አልነበረባቸውም። በተለይ ደግሞ ሄኖክንም ይታወቃል። ብዙ ሰዎችም የድብቅና ሲያገለግል በነጣም ሲያገለግል የኖረ ነው። በተለይ በራሽበሮች ህጉ የተከሰሱ ብዙ ሰዎችም፣ በመቶችም ቁጥር ሰዎችም የህግ ድጋፍ እያሲያረግ የታወቀ ነው እና እሺ፣ እንደዚህ አይነት ሰውን ማድረግም በገቢ አይደለም። እና ሰዎች መታሰር ስላልነበረባቸው ነው ያለ ቅድመ ሁኔታ ፈቱ ምንለው። ከአቶ ሄኖክ ጠበቃ አንዱ የሆኑት አቶ አለልኝ ምህረቱ በበኩላቸው ተጠርጣሪዎቹ ከፍልስጤም ኤምባሲ ጋር ግንኙነት ያደርጋሉ መባሉ እንዳሳዘናቸው ተናግረዋል። አዲስ አበባ በአዲስ አበባውያን ብቻ ትመራለች በሚል የሚሰጡት ቅስቀሳ ህዝብ እርስ በርስ እንዲራራ ምክንያት ፈጥረዋል። ሌላው ከፓለስታይን ወይም ከፍልስጤን ቆንስላ ጋር ግንኙነት ያደርጋሉ የሚል ጠርጣሪ ያለን የሚል ነው። እስካሁን ድረስ ፍልስጤን ጋራ ምን ተደረገ ምን ተወሰደ የሚባል ነገር በግልጽ የቀረበ ነገር የለም ግን ሀሳቡ በመነሳቱ ብቻ በጣም እኛ አዝነናል። ምክንያቱም ድሮ ግንቦት ሰባት ጋር ተገናኝተዋል፣ ከነት ጋር ተገናኝተዋል እየተባለ ሰው በሰው ላይ ሰው ሲለጠፍ ነበር። ዛሬ እነዚህ ድርጅቶች ሀገር ውስጥ ሲገቡ ደግሞ እንደገና ሌላ ጋር ማገናኘት በጣም የሚያሳስ ነው። ለማንኛውም እነዚህ እነዚህ በእነዚህ ምክንያቶች ጠርጥሬያቸዋለሁና ጊዜ ሲሰጠኝ ምርመራ አጣርቼ ላቅርብ ብሎ አስራ አራት ቀን ነበር የጠየቀው ፖሊስ። ፍርድ ቤቱ የፈቀደው ሰባት ቀን ነው። በእኛ በኩል እንግዲህ ለሄኖክ ሶስት ጠበቆች ነው ቀርበው የነበረው። አቶ ዳማው በኩል ነበር በእኛ ቤት እንትኑ የቀረበው መከራከሪያው የቀረበው መከራከሪያ የነበረው አንደኛ ይሄ ጊዜ ደው የሚያስጠቅ አይደለም ጉዳዩ በውጡን መከታተል ይቻላል፣ የጊዜ ቀጠሮ ሊሰጥ አይገባም የሚል ነበር። በሁለተኛ ደረጃ ይህን ከሆነ ዋስትና ሊፈቀድ ይገባል የሚል ነበር። ነገር ግን ፍርድ ቤቱ የሰጠው ብይን ሲነበብ የሰማ ነው። ሀሳብን መግለጽ መብት ቢሆንም የሌላውን ሰው መብት እንዳይነካ ጥንቃቄ ማድረግ ያስፈልጋል። በዚህ ምክንያት ሰባት ቀን በጣቢያ ቆይተው ይቅረቡ። በዋስት ትግር ቢለቀቁ ማስረጃ ሊያጠፉ ይችላሉ ልግም በወስደናል የሚል ነው የተነበበው። በችሎት ላይ ስማ ነው። ፍርድ ቤቱ ፖሊስ ያቀረበውን የምርመራ ውጤት ለማድመጥ ለጥቅምት አስራ አምስት ሁለት ሺህ አስራ አንድ ዓመተ ምሕረት ተለዋጭ ቀጠሮ መስጠቱን ጠበቃ አለልኝ ጨምረው ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። መጽሔት ይቀጥላል። ድህነት ያብቃ ቀንን ምክንያት በማድረግ ከሰላሳ 30 ሀገሮች ከተውጣጡ ወጣቶች ጋር የዓለም ባንክ የልማት ባለሙያዎች ተገናኝተው ተወያይተዋል። የውይይታቸው ሐሳብ የወጣቶችን እምቅ አቅም ወደ ሥራ ማስገባት የሚቻልበት ሁኔታ ነበር። ድህነት ያብቃ ቀን ታስቦ የዋለው ከትናንት በስቲያ ረቡዕ ነበር። የማሪያማ ዲያሎን ያሎን ዘገባ ቆንጅታ ታቀርበዋለች። ከአቡጃ ከፕሪቶሪያ ከባማኮ አንስቶ ከአህጉሪቱ ዙሪያ ከ30 ከተሞች ወጣቶች ዋሽንግተን ከሚገኙ የልማት ኤክስፐርቶች ጋር በቪዲዮ አማካይነት ጉባኤ አድርገዋል። የኢንተርኔት ተደራሽነት መሻሻል፣ የቴክኖሎጂ እድገት፣ የምጣኔ ሀብትና የገንዘብ ምደባን ጨምሮ ሌሎችም ርዕሶች የጉባኤው ትኩረቶች ነበሩ የዓለም ባንክ ሪፖርት እንደሚለው እጅግ በባሰ ድህነት ውስጥ የሚኖሩ ሰዎች ቁጥር በዓለም ዙሪያ ቀንሷል። አሃዞቹ እንደሚያሳዩት በከፋ ድህነት ውስጥ የሚኖሩ ሰዎች ቁጥር ይቀንስ እንጂ ታዲያ የድህነት ቅነሳው አካሄድ ፍጥነት ዝግ እንዳለ ነው። የዓለም ባንክ የአፍሪካ ምክትል ፕሬዚደንት ሀፌዝ ጋኔም ከዛምቢያ ዋና ከተማ ከሉሳካ በውይይቱ ተሳትፈዋል። አፍሪካስ ግሬትስት ዌልዝ ኤንድ ኢትስ ግሬትስት አሴት ኢዝ ኢትስ ዩዝ የአፍሪካ ትልቁ ሀብቷ ወጣቶቿ ናቸው። ወደፊት ለመራመድ ለመለወጥ አቅሙ ያላቸው ወጣቶች ናቸው። አፍሪካ ውስጥ አሁንም ብዙ መከናወን እንዳለበት ያሰመሩበት የዓለም ባንኩ ባለስልጣን የአህጉሪቱ የደህንነት ችግር ባለፉት ሀያ አምስት ዓመታት እንደተባባሰ ነው የገለጹት። አፍሪካ ውስጥ በድህነት የሚኖረው ሕዝብ ብዛት እንደ ኤውሮፓን አቆጣጠር በ1990 278 ሚሊዮን የነበረው ዛሬ 413 ሚሊዮን ደርሷል። ዛሬ አፍሪካ ውስጥ ከ20 ዓመታት በፊት ከነበሩት ቁጥራቸው በእጅጉ የሚበልጥ በድህነት የሚኖሩ ሰዎች አሉ። ይሄ ተቀባይነት የሌለው አካሄድ ነው። ድህነትን ማስወገድ የሚለው ጽንሰ ሀሳብ ለወጣቶች በአንድ የልማት ዘርፍ ብቻ ትኩረት ለመስጠት እጅግ የገዘፈ ሆኖ ሊገኝ እንደሚችል ጉባኤውን በማስተባበርና በመምራት የተሳተፈችው የ23 ዓመቷ ወጣት የስራ ተለማማጅ ሴሌና ባችሊ ትናገራለች። ምክርም አካፍላለች። ሰሌና አንዱ ጋር መጀመር አለብን ያለችው ሴሌና ከትምህርት በሀገሪቱ ዙሪያ ያለውን አስተሳሰብ ከመቀየር መነሳት ይኖርብናል ብላለች። ከዚያ ተነስተን ወደ ግብርና፣ ወደ ኤነርጂ ዘርፍ ልናመራ እንችላለን። መነሳት ያለብን ግን ከትምህርት ዘርፍ ነው። በሳይንስና ቴክኖሎጂ፣ ሂሳብና ምህንድስና ዘርፍ ማትኮር ይኖርብናል ብላለች ወጣቷ ተለማማጅ ሴሌና ባችሊ። አንዳንዶች ቴክኖሎጂ እድገትን ለማፋጠን እድል ይፈጥራል ሲሉ ኤም ፔዲግሪ የሚባለው ተቋም መስራች ብራይት ሲመንስ በበኩላቸው ያ እንደየ ሁኔታው ነው ይላሉ። በቴክኖሎጂ በመጠቀም ረገድ በደንብ አከናውንናል። በደንብ ያላከናወን ነው ቴክኖሎጂን ማምረቱ ላይ ነው። ስለዚህ ቁልፉ የቴክኖሎጂ ተጠቃሚነቱን እጅግ ማፋጠኑ ብቻ ሳይሆን በዓለም ላይ ወደፊት የሚኖሩ ለውጦችን ባገናዘበ መልኩ አዳዲስ የቴክኖሎጂ ውጤቶች ማምረቱም ጭምር ነው። እውነተኛ ፍጥነት የሚመዘገበው እንደውም፣ አሉ፣ መሬቱ ላይ ካለው እውነታ ጋር የተገናዘበ ቴክኖሎጂ ሲፈጠር ነው። ክቡራትና ክቡራን አድማጮች በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምፅ ራዲዮ ጣቢያ የአርብ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ከ20 ደቂቃ ሌል ጥቂት ሰከንዶች ይቀራሉ። በስቱዲዮ ሰዓታችን መሰረት አሁን ወደ አዲስ አበባ እናቅና አሉላ ጉዳያችን አዲስ አበባ ላይ ጉዳያችን፣ ሰለሞን። ጉዳያችን የራሳችን ይመስላል የራሳችን ጉዳይ እንዳልል እንዳይመስል ፈራለሁ። የራሳችን ጉዳይ የመባሉ አንድም የአሜሪካ ድምፅ መሆኑ ባለ ጉዳዩ ሁለትም የመገናኛ ብዙኃን ባለሙያዎች ስልጠና መሆኑ ባልደረቦቻችን መሰንበቻውን በአዲስ አበባና በአፍሪካ ቀንድ የተለያዩ አካባቢዎች አሉ። የአማርኛም የሶማልኛም የትግርኛም ፕሮግራም ዘጋቢዎቻችን ቪኦኤ አዲስ አበባና የአፍሪካ ቀንድን ተቆጣጥሯል። ነው ተቆጣጥሯል። ወጋችን ላይም ይመጣል። ታዲያ ጉዳያችን የራሳችን ቢባል የሚያንስ አይመስለኝም። የእኛም የህዝብም ህዝብ ኢትዮጵያውያን ሁሉ እኛም ደግሞ የነሱንን ልንል ነው። እንደሱ ነው እና የስልጠናውን መገባደጃ ምክንያት በማድረግ በጣም ምጥን የአፍሪካ ቀንዱን የአፍሪቃ ዲቪዥኑን ዲሬክተር አቶ ንጉሴ መንገሻንና ከተሳታፊዎቹ ከባልደረቦቻችን ሁለቱን ባጭሩ ማምሻው ላይ በስልክ አግኝቻለሁ። መልካም ናፍቀውን ነበር እንደውም እስኪ ትንሽ እናገኛቸዋለን። ስማቸው ሰላም፣ አዲስ አበባዎች። የዋሽንግተን ዲሲ ቢሮም አዲስ አበባ የሄደ ይመስላል። የአሜሪካ ድምፅ ከአዲስ አበባ ልንለው እንችላለን። የአፍሪካ ዲቪዥን ወይም ዋና ክፍል ዲሬክተር አቶ ንጉሴ መንገሻ፣ እስክንድር ፍሬው፣ አስቴር ምስጋናው፣ ምን አገናኛችሁ እንዳንል የእስክንድር ሳምንቱ መጀመሪያ ላይ ዝግጅት ያስተዋወቀ ይመስለኛል። ዛሬ የአሜሪካ ድምጽ ለሪፖርተሮቹ የሚያቀርበውን ስልጠና አገባዶ በመጨረሻው ሰዓት ነው ያገኘኋችሁ። አቶ ንጉሴ ቀደም ብለህ ለእስክንድር እንደነገርከው ከሰላሳ ሰባት አመታት በኋላ የአገርህም ምድር መርገጥህ አንድ ነገር ነው። አሁን ደግሞ በሙያው ስልጠና የመስጠት እድል ካገኙ ጥቂት ሰዎች ውስጥ ሆነሃል። አዲስ አበባ ለሚገኙት ዘጋቢዎቻችን በመላው የአፍሪካ ቀንድ አካባቢ ለሚገኙ ከስሜትህን ጀምር። ምን አይነት ስሜት ላይ ነው ያለኸው? ምን ዬ ደስታ ነው፣ ደስታ በደስታ ላይ በነገር ላይ እኔ ጠዋት ከእንቁሴ ነትቼ መስኮቴን ስከፍት ምትከፍትና የኢትዮጵያን ፀሐይ ጨረርሳይ ጨረር ሳይ ነው እንዲ ያለው ትላለሁ እና ሁልጊዜ በደስታ እንደተሞላው ነው በመደነቅ ነው። እና ረጅም ጊዜ አለም የነበረውን መኝ የነበረውን ነገር በማሜቴ በጣም በጣም ትልቅ ደስተኛ ሰው ነኝ እና በዛ ደግሞ ትልቅ ክብር ይሰማኛል ትልቅ ስራት ይሰማኛል ትብት ደስታ ይሰማኛል። በነገር ላይ ደግሞ አሁን እናስተምር እናሰለጥር ያመጣናቸው አስራ ሶስት የሶማሌ ስትሪንገርስ ከያለበት ከዛ ደግሞ አስራ አራት የሚሆኑ ከዚህ ከኢትዮጵያ ብዙዎቹ አዲስ የመለመሩ ናቸው። በጣም ግሩም የሆኑ ጋዜጠኞች ሊወጣቸው የሚችሉ ብቁ ወጣት ጋዜጠኞች ናቸው እና ዛሬም አጠቃለን ያስተማርናቸው አንደኛ ለሬዲዮ ከዚህ በፊትም እንደሚሰሩት ሁሉ ሬዲዮ ኮንቴንት ፕሮዳክሽን እንዴት አድርጎ ፕሮዲስ ማድረግ እንደሚቻል፣ ከዛ ደግሞ ለቴሌቪዥንም እንደዚሁ፣ ከዚህም ደግሞ ለሶሻል ሚዲያ ነው እና ያቀናጀ ነው። ሁሉንም ያቀናጀ ነው። እንደምታወቀው በአሁኑ ዘመን ሬዲዮ ላይ ብቻ ማትኮር የሚያዋጣም ነገር አይሆንም። ስለዚህ በዚህ ረገድ ሁሉም ስራ ተግባራቸውን ፈጽመው ከዛ ደግሞ አሳይመንት ሰጥቷቸው ያመጡት ቪዲዮ የሚገርም ነው። ታየዋለህ። ብዙ ባየር ላይ የሚሆን ነው በጣም ግሩም የሆነ ስራ ሰርተው ነው ዛሬ የተመረቁት። ሰርቲፊኬት ሰጥተናል። እኛም ደስተኞች ነን፣ እነሱም ደስተኞች ናቸው። አቲንክ አስቴር የእሷም በኩል ስሜት ልትነግረን ትችላለች። ግሩም ደስታው የሚገባ ይመስላል። አቶ ንጉሴ እስክንድርና አስቴር፣ እናንተ ምን አይነት ስሜት አደረባችሁ? አስቴር፣ ምን አይነት ስልጠና ነበረ? የአሜሪካ ድምጽ የአማርኛውን ክፍል ከተቀላቀልሽ አጭር ጊዜ ነው። ሆኖም ይሄን ለየት ያለ አጋጣሚ ከተካፈሉ ዘጋቢዎቻችን ጋር ተቀላቅለሻል። እንዴት ነበረ ስልጠናው? አመሰግናለሁ አሉላ እንግዲህ በዚህ የአምስት ቀን ቆይታ ውስጥ እንግዲህ በጣም ብዙ ነገሮችን ነው በህይወቴ ውስጥ የተማርኳቸው ሶስት ትልልቅ ነገሮችን በህይወቴ በዚህ ስልጠና ላይ አግኝቻለሁ የመጀመሪያው ያው የልምድ ልውውጥ ነው እንግዲህ ያው ቀደም ብለህ እንደገለጽ ከማን አንጋፋው ጋዜጠኛ ንጉስ መንገሻ እንዲሁም ደግሞ ትዝታ በላቸው እነርሱ እነርሱ ላይ የመሳሰሉ በጣም ታዋቂ ጋዜጠኞች ትልቅ ልምድ መውሰድ የህይወት ተሞክሯቸውን ማካፈል ለእኔ በጣም ትልቅ አጋጣሚ ነው። ምን በየትኛውም ታሪክ አጋጣሚ ላገኘው የማልችል ነገር ነው። ሁለተኛው ደግሞ የእርስ በርስ ትውውቅ ነው። እንደሚታወቀው እንግዲህ የምስራቅ አፍሪካ ጋዜጠኞች ነው በዚህ ስልጠና ላይ የተጠሩት ከሶማሌ፣ ከሶማሊያ፣ ከኤርትራ፣ ኬንያ እንዲሁም ከኢትዮጵያ ከተለያዩ ክልሎች የተውጣጡ ጋዜጠኞች አዳዲስና ነባር ጋዜጠኞች ተካተዋል እኔንም ጨምሮ ማለት ነው እና ከእነርሱ ጋር እርስ በርስ በመተዋወቅ ስልጠና ሳይሆን የመማማሪያን መድረክ ነው የነበረውና በጣም ደስ የሚል ነው። ከዛ ውጭ ደግሞ ሶስተኛ ነገር ያሱ ከስልጠና ያገኘሁት ነገር አሁን ዘመኑ የደረሰበትን ቴክኖሎጂ ተጠቅመን የአድማጭና ተመልካቾቻችንን እርካ ለማርካት መስራት እንዳለብን መስራት እንዳለብን አቅጣጫ ስላለ ማለት ነው። እንግዲህ እንደሚታወቀው የአሜሪካ ድምፅ ሬዲዮ ለረዥም ጊዜ የሚታወቀው በሬዲዮ ነው። አሁን ግን ከዘመኑ ጋር አብሮ ለሚሄድ ሊያስችል የሚችል ዌብሳይት አለ። በማህበራዊ ሚዲያ የሚተላለፉ ነገሩ የሚተላለፉ አሉ። እና በዛ ደግሞ የሚከታተሉልን አድማጭና ተመልካቾቻችንን ሊያስደስት የሚችል ስራን መስራት ሊያስችለን የሚችልን የቴክኖሎጂ በተግባር የተደገፈ የቴክኖሎጂ ስልጠና ስለተሰጠ እኔ እንግዲህ በህይወቴ በጣም ትልቅ ነገር ነው ያገኘሁበት ና እጅግ በጣም ደስ ብሎኛል። እስክንድር፣ ከዘገባ ወደ ተጠያቂነት የተሻገርኩ ይመስላል። ከአማርኛው ክፍል ጋር ረዘም ካለ ጊዜ ከቆዩት ጋሮች ሁሉም ጋዜጠኛ ነው። እኔም ጠያቂ ነበር ስት መጣ ምን ጠይቀሃለን። አንተ ብዙ የምትጠየቀው የምትነግረን የልምድ ሁኔታዎች ይኖራሉ፣ እስክንድር አቶ ንጉሴ ጋር ስትነጋገር ታነሳ ነበረ የነበረውን ስሜት ቀረብ አድርገህ ለማየት የፈለክ ይመስላል የእሱን የመጀመሪያ ጊዜ ከረጅም ጊዜ በኋላ ወደ ኢትዮጵያ ጉዞው፣ ስልጠናው ለአንተ ምን የተለየ ስሜት ፈጠረል? የነበሩትን ሁኔታዎችስ እንዴት ትገልጻቸዋለ? እንግዲህ አሉላ ሀያ ሰባት የአሜሪካ ድምጽ ሪፖርተሮች በአዲስ አበባ ከወራት በፊት የሚታሰብ አልነበረም። እውነት ለመናገር ብርሃነ በርሄ ከአስመራ አዲስ አበባ መጥቷል። ገልሞ ዳዊት ከናይሮቢ በርከት ያሉ ከሶማሊያ መጥተዋል። ከጅቡቲም የመጣለ። ከምንም በላይ ደግሞ አቶ ንጉሴ መንገሻ በሬዲዮ ስሙ ጌታውን ታምራት እንግዲህ ከሰላሳ ሰባት አመት በኋላ አዲስ አበባ መጥቷል። እንዲያው ይፋ ከሆነ ስልጠና ውጭ እንኳን አብረው ብትሆን ብዙ የምትማርበት ታላቅ ጋዜጠኛ ነው አቶ ንጉሴ እና የእኔን ስሜት ብቻ አይደለም የማጋራህ እዚህ ላይ በነገራችን ላይ አሉላ እዚህ ያሉ የምስራቅ አፍሪካ ወይም ከሶማሊያ የመጡት በተለይ አለቃችን እያሉ ሲጠሩት እንደውም እሱ አይ፣ እኔ አለቃ አትበሉኝ። በወስ ይሉታል በእንግሊዝኛ። እና አለቃ አይደለሁም፣ ባልደረባችሁ ነኝ፣ ጋዜጠኛ ነኝ እና በዛ መንገድ አትግለጹኝ ይል ነበር እና ስሜታቸውን ከፊታቸው ላይ ማንበብ ትችላለህ። እንደዚህ አይነት ከፍተኛ ተሞክሮ ያለው ከፍተኛ ልምድ ያካበተ ጠርቶም ያሳየ ያስመሰከረ አንጋፋ ጋዜጠኛ እንግዲህ ለስልጠና አብሮህ ሲሆን ምን ያህል ልትማር እንደምትችል መገመት አያዳገትም እና ይሄ እንግዲህ ከብዙ ከበርካታ ዓመታት በኋላ እውን የሆነ ነገር ነው። ብዙ ነገርም ያሳያል። የኢትዮጵያ ሁኔታ መቀየሩን፣ የአካባቢው ሁኔታ መቀየሩን። እንግዲህ የአሜሪካ ድምፅ ሬዲዮ ከአስመራ ያለው ሪፖርተሩን አዲስ አበባ መጥተው ማሰልጠኑ፣ ከሶማሊያ በቀጥታ ኢትዮጵያ ውስጥ መጥተው መሰልጠናቸው፣ ኢትዮጵያ ውስጥ ያሉትንም ጨምሮ ሀያ ሰባት ሪፖርተሮቹን በአዲስ አበባ ሰብስቦ ስልጠና መስጠት መቻሉበት በራሱ የሚነግርህ ነገር ከፍተኛ ነው እና ይሄ ብዙ እንድምታዎች ያሉት ነው። በአጠቃላይ አሉላ ከብዙ አቅጣጫዎች እናገርለት ልታወራለት የምትችል ነገር ነው እና አቶ ንጉሴ መካከላችን በመገኘቱ ወይም ቀደም ሲል ስናዳምጠው በኖር ነው ስሙ ጌታውን ታምራት በመካከላችን በመገኘቱም እኛም ሌሎቹም ከጎረቤት ሀገራት የመጡ ጋዜጠኞች በጣም ደስተኞች ናቸው። አ አንድ ነገር ልጨምር በነገር ላይ ትልቁ ነገር ብሪሊ ለእኔ በጣም ትልቅ ደስታ የሰጠኝ ስራ ህይወቴ ውስጥ ከነዚህ ወጣት ጋዜጠኞች ጋር ያሳለፍኩት የአንድ ሳምንት ነው እና ደግሞ እንደምታውቀው ኢትዮጵያ አዲስ የችግር ዘመን ውስጥ ነው ያለችው እና ብዙ ለውጥ ተዘርጓል። እስካሁንም በዚህ በአጭር ጊዜ ውስጥ ብዙ ለውጥ ወደፊትም ይጠበቃል። እዛ ውስጥ እነዚህ ጋዜጠኞች ያለባቸው ሚና ነው ዋናው ነገር። አትኩሮ ነው የያዝነው እና ዋናው ነገር ሀቅ ላይ የተመረኮዘ ሚዛናዊ የሆነ ፋክት ቤዝ በባላንስ ዲስፔር ሪፖርቲንግ የምንለውን በደንብ አድርገው የተገነዘቡ ይመስለኛል ከዛ በተረፈ ደግሞ ይሄ ብሬክ ኒውዝ ነበር ወሬ ነው የምትሉት እሱ ላይ ብቻ ማትኮር ሳይሆን ለህዝቡ ህሊናዎች የሚገባ የህዝቡን ህይወት የሚመለከት በጤናውም ሊሆን ይችላል የህዝቡን ግጭት የማያመጣ ሲሆን መቀራረብን መራራቅን ሳይሆን መቀራረብን ግጭትን ሳይሆን ሰላምን ሊያመጣ የሚችሉ ፕሮግራሞችም ፕሮዲስ እንዲያደርጉ ነው ዋናው ነገር የደረቀው እና በዚህ ላይ ጥልቅ የሆነ ውይይት አድርገናል ጥልቅ የሚሆነ ስምነት አለ ወደፊት በዚህች ሀገር ዴሞክራሲያዊ ግንባታ ውስጥ ዴሞክራሲያዊ ተቋማችን ለመመስረት በሚደረገው ጥረት ውስጥ ሚና አይኖራቸዋል። እንደ ጋዜጠኝነት ማለት ነውና በዚህ ረገድ በጣም ጥሩ ስምነት አለ። ጥሩ ውጤትም ነው የምጠብቀው በአጭር ጊዜዎች ወጥቶ በኩሌ። የመጨረሻውን ጥያቄን ጀምረሃል። አንድ ነገር ብቻ ጨምርልን። አቶ ንጉሴ የተለየ የፖለቲካ ሁኔታ የተለየ የመገናኛ ብዙሀንም ይዞታ ጠባይም ጭምር የተቀየረበት እንደመሆኑ ውድድሩም የተጋጋለ እንዲሆን ይጠበቃል። በአገር ውስጥ የሚኖሩ ቀደም ሲሉ የነበሩ መገናኛ ብዙሀን በተለየ ሁኔታ ይሰራሉ፣ አዳዲሶች ይመጣሉ። በዚያ ውድድር ውስጥ የአሜሪካ ድምጽ ራዲዮ የአማርኛው ክፍል ከጽንሱ ጀምሮ እንደነበረ ሰው ከሺ ዘጠኝ መቶ ሰማኒያ ሁለት ጀምሮ ነበርክና ለዚያ ውድድር የአሜሪካ ድምጽ የተዘጋጀበትን ሁኔታ ወይም የሚዘጋጅበትን እንዴት ትገልጸዋለህ? ጥሩ ጥያቄ ነው። በነገር ላይ አንዳንድ ጊዜ ጊዜ ስኖረኝ ከዚያ አካባቢ የሚሰራጭቱን በግል የሚዲያ አውትሌትም ሆነ በመንግስት ሳይ፣ በነገር ላይ እኛም የምናመነጭውን የፕሮግራም አይነት ፖሊስ የምናደርገውን ፕሮግራም አይነት ከፍ ካላደረግ ነው ከስራዎች የሚያደርጉን ይመስለኛል። ያ ደስ ነው የሚለው ውድድር በጣም ጥሩ ነገር ነው። ህዝብ ከተለያየ የዜና ምንጭ፣ በዜና አውታር የተለያየ ወሬ ማግኘቱ እና ትክክለኛ ሆነ ሀቅ ላይ የተመሰረተ ደግሞ ሊያወያይ የሚችል ሊያራብሽና ሊያጣላ ሳይሆን ሊያወያይ የሚችል ፕሮግራም ማግኘቱ በጣም ጠቃሚ ነው እና በዚህ ረገድ የአሜሪካ ድምጽ ራዲዮ ጣቢያ ብዙ ይጠበቅበታል። በነገር ላይ ይህንን ስልጠና ስናስብና ስናቅድ ከዚሁ አንጻር ነው። ከፍ ያለ ውድድር ስለሚጠበቅ የዛ ውድድር አካል ለመሆን ነው ይህን ወጪ ያደረግ ነው። ከዚሁ በተረፈ ደግሞ አሁን ትልቁ ምኞቴ በቅርቡ አንድ የሪፖርቲንግ ሴንተር እዚህ አዲስ አበባ ውስጥ ይከፈታል ብዬ አስባለሁ። እንዲሁም የተወሰኑ ቦታዎች ቀንቼ ነው የሚሄደው። እሱ በቅርቡ ይከወናል ብዬ ነው የማስበው። በሌላ በኩል ደግሞ ማን አካል ትዌንቲ ፎር ሰቨን አራት ሰዓት የቀኑ ሰባት ቀን በሳምንት ፕሮግራም ሊኖር ይችላል እዚ ከተማ ሶስም አሜሪካ በመላ አፍሪካ ውስጥ ናይሮቢ፣ ዳካር፣ ኦጋዶጉ፣ ናይጄሪያ ሁሉ ተስፋ ገብተናል። ሰላሳ ሁለት በሚሆኑ ዋና ዋና ከተሞች የዚህ አይነት ፕሮግራም ማሰራጫ አውታር አለው። አዲስ አበባ ደግሞ የአዲስ አበባ የኢትዮጵያም ከተማ ብቻ አደለች፣ የአፍሪካም ዋና ከተማ ነች። ስለዚህ ይህም እድል ወደፊት እንደሚከፈት ተስፋ አረጋለሁ። እዚህ በማረገው የአንድ ሳምንት ቆይታዬ ኢትዮጵያ መንግስት ባለስልጣናት ጋር የማወራበት ጊዜ የማነሳው ይሆናል። በነገር ላይ በዚህ የሚመጣው ሳምንት እስክንድር ባዘጋጀው መሰረት ከዚህ አካባቢ ካሉ የዜና አውታሮች ከግልም ሆነ ከመንግስት ፕሮግራም አቅራቢዎች ጋር በኤምባሲው ክልል ውይይት አካሄዳለሁ ኮንቨርሴሽን ዊዝ ጆርናሊስት በሚል ርዕስ ከዛ ደግሞ አንድ ቀን ደግሞ አዲስ አበባ ዩኒቨርሲቲ ሄጄ እንደዚሁ ጋዜጠኞች ትምህርት ቤት እንዲሁን ንግግር እናደርጋለን ዝግጅት እናቀርባለን በዛም ረገድ ብዙ እድል የተከፈተልን ይመስለኛል በዚህ አካባቢ ከሚገኙት የሚዲያ ውጤቶች ጋር ቅርብ ግንኙነት ተማየ በቅርብ ግንኙነት ለማድረግ መልካም። እንግዲህ ስትመጣ የቀረውን እናገኛለን። ውድድሩ ገና ድሮ የጀመረ ይመስላል። ዝግጅቱም እንዲሁ እስክንድርና አስቴርም በየበኩላችሁ ለዚያ ውድድርና ሩጫ የተዘጋጃችሁ ይመስለኛል። አቶ ንጉሴ መንገሻ የአሜሪካ ድምጽ ራዲዮ የአፍሪካ ዲቪዥን ዲሬክተር፣ እስክንድር ፍሬውና አስቴር ምስጋናው ባልደረቦቼ ሁላችንም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። ደህና ሁኑ። ሰለሞን እንግዲህ መጠን ያለ ምክንያታዊ ውይይት ነው ከሶስቱ ባልደረቦቻችን ጋር ያደረግነው ንጉሴ መንግሻን ጨምሮ እየተለወጠ ያለው የመገናኛ ብዙኃን ይዞታ እንደ ፖለቲካው አየር መቀየር ሁሉ ብዙ የሚያነጋገረን ብዙ ውይይቶችንም የሚጋብዝ ይመስለኛል። የውይይቶቹና የንግግሮቹን ያህል ታዲያ የስራውም ጠባይ የስራውም ሁኔታ አቶ ንጉሴ ቀደም ብሎ ጠቀስ እንዳደረገው፣ እኛንም ጨምሮ በተሻለ መንገድ በተሻለ ሁኔታ የሚሰራበት ፈጥኖ የምናየው ይመስለኛል። እኔ ገና ድሮ ጀምረዋል ባይ ነኝ። የውድድሩም ሁኔታ አንዳንድ ቃላት እንለዋወጥና ወደሚቀጥለው እንሻለን። አሁን እውነትህን ነው። አሁን እየነፈሰ ያለው አጠቃላይ ሁኔታ ኢትዮጵያ ውስጥ ምን ያህል ተስፋ ሰጪ፣ ምን ያህል አበረታች እንደሆነ በርቀትም ስንሰማው የቆየነው ነው። አሁንም ደግሞ እዛው ተገኝተው የመስሪያ ቤቱም ኃላፊዎች የአፍሪካ ቀንድ አገልግሎትም ኃላፊዎችና ሠራተኞች እየተመለከቱት ነው ያሉት። እንግዲህ እነሱ አሁን ባሉን መሰረት፣ አቶ ንጉሴም ሌሎቹም በነገሩን መሰረት ተስፋ ሰጪ ሁኔታ ነው። ለሚዲያው ያለው በመሰረቱ የሕዝብ ጉዳይ መሰራት ያለበት ማንኛውም የሕዝብ ጉዳይ መሰራት ያለበት ጠረጴዛ ላይ ነው፣ አደባባይ ላይ ነው። ይህንን ደግሞ የሚያደርጉት አቅሙም ያላቸው መገናኛ ብዙሃን ናቸው። የምትፈራው ነገር ከሌለ በስተቀር የምትደብቀው ነገር ከሌለ በስተቀር ከመገናኛ ብዙሃን የምትደበቅበት የምትሸሽበት፣ መገናኛ ብዙሃንን የምታዋክብበት ምክንያት አይኖርም። ስለዚህ ተስፋ ሰጭ ነገር ያለ ይመስለኛል። ሌላው አንድ በቅርቡ አዲስ አበባ ላይ ያለ የድሮ ጓደኛዬ ወዳጄ፣ ፌስቡክ ላይ ፖስት አድርጎ የነበረው አንድ ሀሳብ ነበረ። እነዛ ወታደሮች ቤተ መንግሥት ሄደው ፑሻፕ ሰርተው በሰላም በዛው እንደተገላገሉት ማለት ነው። እኛም አለ፣ በተለይ የግል መገናኛ ብዙሀን ጠቅላይ ሚኒስትሩን ለማግኘት በጣም ብዙ ችግር ነው ያለብን፣ መድረስ አልቻልንም ብዙ ታውቃለህ ያሉትን መሰናክሎች ማዕቀቦች። በዚህ ምክንያት አንድ ቀን ጠቅላይ ሚኒስትሩን የሆነ ቦታ ላይ አድፍጠን እንያዛቸውና በጋዜጠኛ ቋንቋ አምቡሽ እናደርጋቸውና አስራ አስር ፑሻ ሰርተን እንገላገላለን። እና ለውጦች እየታዩ ቢሆኑም ሀገሪቱ ውስጥ ግልብጥ ያለ ለውጥ ላይኖር ይችላል። የአስተሳሰብ ለውጥ፣ የዝግጅት ለውጥ፣ የስነ ልቦና ለውጥ ይጠይቃል እንዲህ አይነቱ ጊዜና እንቅስቃሴ። ስለዚህ ዛሬ የማናያቸው ሁኔታዎች መሰረቱ ከተጣለ ወደፊት ብዙ ነገር እናገኛለን የሚል ተስፋ አለን። በተለይ የሪፖርቲንግ ማዕከሉ አዲስ አበባ ውስጥ አቶ ንጉሴ እንዳለው ከተከፈተ ማለት ነው። የአሜሪካ ድምፅ ወደ 270 ሚሊዮን አድማጮችን በአርባ ቋንቋ በዓለም ዙሪያ ያደርሳል። እንግዲህ የኢትዮጵያ የኤርትራና የአካባቢው አድማጮች ግዙፍ ቁጥር ነው። ግዙፍ ቁጥር ነው። ይሄንን ቁጥር ከምናሟላው ውስጥ ብዙውን እኛ እንይዛለን ማለት ነው። አፍሪካ ውስጥ ከሚዳረሱት 18 ቋንቋዎች በአሜሪካ ድምፅ ማለት ነው። ግዝፈት ጋር ስታስተያየው ማለት ነው። ሰለሞን ተስፋው፣ ምናልባትም አድማጮቻችንም ጋር ቅርብ የሚሆን ይመስለኛል የባለስልጣን ህጻናት ቅርብ መሆን ስራቸው ቢሆንም በመጠኑ እንኳን ስናገኛቸው ከፍ ያለ ስሜት ያሳድርብናል። የተሻለ ሁኔታ የበለጠ መገኘት እንዳለባቸው እናምናለን። ይሁንና ፈተናዎችም አብረው መኖራቸው አልቀረም። አድማጮች መጠየቅ አለባቸው፣ የሚገባቸው ማግኘት አለባቸው። ባለስልጣናት ግልጽ መረጃ መስጠት መቻል አለባቸው። እየሰጡ ነው። አሁን የሚያደርጉትን እናደንቃለን፣ አክብሮታለን ሁላችንም ስራ አለን። እኛም ኃላፊነት አለብን። እነሱም አንዳንድ ጊዜ ባለስልጣናትን ስናነጋግር ተጠያቂነቱ የእነሱ ብቻ አይደለም። በትክክል ካልዘገብን እኛም እንጠየቃለን። ለሁሉም ይሄ በሰፊው ምንመለስበት። ይሄ እኮ ሙያችን የሚያስገድደን ጉዳይ ነው። አዎ በሰፊው የምንመለስበት ርዕስ ነው። ፌክ ኒውስ እየተባለ የሚነሳውን የተሳሳተ መረጃ የሚነዛውንም የምታሸንፈው ትክክለኛ መረጃ በመስጠት ነው። ለሁሉም ሰፊው ውይይት ይኖረናል። አሁን ወደ ተከታዩ ቅንብር ንለፍ። እንግዲህ እስቲ ለመሸጋገሪያ ያህል ወደሚቀጥለው ታሪካችን አንድ ጮማ የሚባል ጣፋጭ ወሬ ጣል እናደርግ መሀል ላይ ዛሬ ማታ በዚህ በዩናይትድ ስቴትስ ሜጋ ሚሊየን የሚባል ሎተሪ አለ ይሄ እጣ ይወጣል ቲኬቶቹ ተሽጠው ሲያልቁ ወደ አንድ ቢሊየን ዶላር ሰላሳ ቢሊየን የኢትዮጵያ ብር አካባቢ ማለት ነው የሚደርስ እጣ ነው አሸናፊው የሚያገኘው ያችን ቁጥር ለመግዛት ታዲያ ያለው እድል ያው የጠበበ እንደሆነ ይታወቃል። ባለፈው ሳምንት እንኳን ከሶስት መቶ ሚሊዮን አንድ አሸናፊ ነው ሊኖር የሚችለው ያለው። አሁን ደግሞ በዚህ ሳምንት ስላደገ እጣው ምን ያህል ሊሄድ እንደሚችል መገመት ቀላል አይደለም። ቲኬቶቹን ግን ለመግዛት በየመሸጫው መደብር ህዝቡ እየተኮለኮለ ነው። ሰሞኑንም እንዲህ ስራኩት ነበር። ሰለሞን እንዳልከው እየተከለከለ ነው። ያልገዛ ሰውንም የሚያጓጓ ይመስላል። በሩቅ ያለውም ቁጥሩ ግዝፈቱ ሎተሪ ሎተሪ በአሁኑ ሰዓት ሎተሪ ቢወጣ አሸናፊው የ970 ሚሊዮን ዶላር የአሜሪካ ዶላር ያገኛል። ይህ በእንዲህ እንዳለ ሌላው ፓወር ቦል የተባለ ነገ የሚወጣ ሎተሪ ደግሞ ያን ያህል ያላነሰ አራት መቶ ሰላሳ ሚሊዮን ዶላር ደርሰዋል። ብር በብር ነው፣ ሰሞኑ ብር በብር ሆኗል። ከሁለቱ አንዱን ሎተሪ የማሸነፍ እድሉ ያለው ታዲያ ቅድም ያልከው ቁጥር ጋር ይወስድናል፣ ከሶስት መቶ ሁለት ሚሊዮን አንድ ሰው ብቻ ነው። የአንድ ጊዜ ትኬት ዋጋ ሁለት ዶላር ነው። በሁለት ዶላር ቢሊዮን መሆን ቢሊዮነር መሆን ይቻላል። በስንትንም ታባዛው። በዛሬው ሎተሪ እጣ መልካም እድል ለተወዳዳሪዎች ወይ ለሽልማት ተቀባዮቹ የሚደርስ ከሆነ ወደ ተከታዩ የምሽቱ ቅንብራችን እንተላለፍ። የለውጥ አየር እየነፈሰ እንደሆነ በሚታይባት ኢትዮጵያ ባለፉት ስድስት ወራት ውስጥ በመንግስት እየተወሰዱ ናቸው የሚባሉት ተጨባጭ የሚባሉ የለውጥ እርምጃዎች በአብዛኛው ሰው ዘንድ ተቀባይነትን እንዳገኙ ይስተዋላል። ለውጡን ዘላቂ ለማድረግ በመንግሥትና በሌሎችም ባለድርሻ አካላት የተለያዩ ተግባራት እየተከናወኑ መሆናቸውም ይታያል። የሲቪሉ ሕብረተሰብ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ባላቸው ቦታና ሚና ላይ የተነጋገረ ውይይት ሰሞኑን አዲስ አበባ ላይ ተካሂዶ ነበር። በውይይቱ ላይ መሪ ሐሳቦችን በመስጠት ከተሳተፉት መካከል አንዱን አዲስ አበባ ያለው ሪፖርተራችን መለስካቸው አመሃ አነጋግሯል። የሲቪል ማኅበረሰቡ ድርጅቶች ዴሞክራሲን በኢትዮጵያ ለማጽናት ያላቸው ድርሻ በሚለው ርዕስ ላይ አጠር ያለ የጥናት ጽሑፍ ከቀረበ በኋላ በዚሁ ላይ ተመስርተው አራት ሰዎች መሪ የመወያያ ሐሳቦቻቸውን አቅርበው ነበረ። ከእነዚህ መካከል በተለያዩ የመገናኛ ብዙኃን ዘዴዎች ሐሳቡን የሚያሰራጨውና በተለይም ዞን ዘጠኝ በተባለው የጦማሪያን ስብስብ አባልነቱ ጦማሪ በፈቃዱ ኃይሉ አንዱ ነው። በፈቃዱ ኃይሉ የውይይቱ ርዕስ በሀገሪቱ ያለውን ፖለቲካዊ ሁኔታ በትክክል አያንጸባርቅም ሲል ነበረ ከወዲሁ ሀሳቡን የገለጸው። ይህን ሀሳቡን ይበልጥ እንዲያብራራ ነበር የጠየቅኩት። እንግዲህ ለውይይቱ የተመረጠው ርዕስ የነበረው ሲቪል ማህበራት ሚና ዴሞክራሲን በማጽናት ዴሞክራሲን ኮንሶሊዴት በማድረግ ረገድ ምንድን ነው መሆን ያለበት የሚል ነው እና የኔ የነበረኝ ቅሬታ ገና ከርዕሱ ላይ ዲሞክራሲን ወደ ማጽናት የምንሄደው መጀመሪያ ዲሞክራሲያዊ ስርዓት ተዘርግቷል ብለን ካምንን ነው። እንዳይቀለበስ ነው የምናጸነው። ነገር ግን አሁን ያለንበት ነባራዊ ሁኔታ የሚያመለክተው ገና ወደ ዴሞክራሲ ለመዘርጋት ገና በሽግግር ላይ ወይም መንገዱ ላይ ነን እና መንገዱም ቢሆን በጣም በብዙ ፈተና እየተንገጫገጫ ያለ እንጂ ገና ስሙዝ ወይም ደግሞ ቀላል መንገድ አይደለም። ስለዚህ ማውራት ያለብን የሲቪል ማህበራት ምን አይነት ሚና ሊኖራቸው ይችላል፣ በሽግግር ወቅት ወደ ዲሞክራሲ ለመሸጋገር በሚደረገው ጥረት ውስጥ የሲቪል ማህበራት ምን አይነት ሚና ሊኖራቸው ይገባል የሚል ነው። እንደውም እንደኔ እንደኔ አሁን በኢትዮጵያ የተደራጁ ሲቪል ማህበራት እንዳለመኖራቸው መጠን፣ ሲቪል ማህበራት በሌሉበት ሁኔታ እንዴት ወደ ዲሞክራሲ መሸጋገር አለብን የሚል ራሱ ውይይት ማድረግ ያስፈልጋል ነው ግን አንዳንድ ሰዎች ሽግግርና ሽግግር የሚደረግበትን የተያያዘ አድርገው ነው የሚያዩት። ማለት ኮንሶሊዴሽን ወይም ዴሞክራሲን ማጽናትና ሽግግር የተያያዘ ሂደት አይደለም። በእርግጥ ምንድን ነው አንዳንድ ዲሞክራሲ መንገድ ነው ይባላል፣ መድረሻ አይደለም። ስለዚህ ዲሞክራሲ ላይ አንደርስ፣ ስለዚህ መንገዱ ራሱ ዲሞክራሲያዊ መሆን አለበት ነው። ልክ ነው፣ በሱ መሰረታዊ እስማማለሁ። ግን አሁን ለምሳሌ ሌጂቲሜት በሆነ ምርጫ ወይም ደግሞ ህዝባዊ ቅቡልነት ባለው ምርጫ የተመሰረተ የህዝብ ተወካዮች ምክር ቤት የለንም። በዛ መሰረት የተመረጠ እና የተለያዩ የፖለቲካ አመለካከቶችን የሚያስተናግድ ምክር ቤትም ይሁን የመንግስት የሚኒስትሮች ምክር ቤት የለም። ስለዚህ ያ በሌለበት ሁኔታ አንድ ቡድን በመሪነት እያሸጋገርኳችሁ ነው፣ አካሄዴም ዴሞክራሲያዊ ነው ሲል አጠያያቂ ይሆናል። በጣም ብዙ አጠያያቂ ነገሮችን ከዚህም ውጭ ማንሳት ይቻላል። ስለዚህ መንገዱ ራሱ ዴሞክራቲክ አይደለም የሚልም መከራከሪያ ማምጣት ይቻላል። ለዛ ነው። ግን አንዴ ዴሞክራሲያዊ የሆነ ቅቡልነት ያለው ፍትሀዊ ምርጫ ከተካሄደ በኋላ በዛ መሰረት መንግስት ከተመሰረተ በኋላ የሚኖረው መንገድ ያ ዴሞክራሲ መንገድ ነው። ስለዚህ በሚቀጥለው እንዳይቀለበስ እንዴትና ጽናው የሚለው ውይይት ሊመጣ ይችላል። መልካም እንደዛ ከሆነም በአንተ አመለካከት በአንተ አስተያየት የአሁኑ ሂደት የአሁኑ ሽግግር ቅድም ወዳልከው ዴሞክራሲ ወደ ማጽናት አደላዳዊ ሁኔታ ለመድረስ እንዴት ምንሄድ ይሻላል? እንግዲህ እስካሁን ድረስ ያለው ተስፋ መልካም ፈቃድ ብቻ ነው። ቢያንስ መንግስት ከፍተኛ አመራር ውስጥ ያሉ ሰዎች ዘንድ መልካም ፈቃደኝነት አለ። ግን በመልካም ፈቃደኝነት ላይ ብቻ መመስረት የለበትም የዴሞክራሲ ሂደት ወይም የዴሞክራሲ ግንባታ ሂደት። ስለዚህ መሄድ የሚኖርብን ባለሙያዎችን፣ ገለልተኛ ባለሙያዎችን በጣም ማሳተፍ ያስፈልጋል። እንዳልኩት የተቋቋሙ ወይም በደንብ የተደራጁ ሲቪል ማህበራት የሉም። ስለዚህ ዲፔንድ ማድረግ ያለብን ገለልተኛ የማህበረሰብ ክፍሎች አሉ። ምሁራን፣ ለምሳሌ ምሁራንን አሳትፎ የአፋኝ የነበሩ አዋጆችን ለአንድ ፓርቲ ወገንተኛ የነበሩ ህዝባዊ ተቋማትን ከፍትህ አካላት አንስቶ የጸጥታ አካላት፣ የደህንነት አካላት፣ የምርጫ ቦርድ ወዘተ የመሳሰሉትን ተቋማዊም ስር ነቀል ለውጥ ለማምጣት ሪፎርም ለማካሄድ እንዲሁም አፋኝ የነበሩ አዋጆችን እና መመሪያዎችን ማስተካከል ያስፈልጋል። አሁን ይሄ የሲቪል ማህበራት ረቂቅ አዋጅ የዚህ አንድ አካል ነው ምን ታስባለ በዚህ አዎ የክለሳው የዚህ አንድ አካል ነው ብዬ ነው የማስበው እውነቱን ለመናገር አሁን ባለፉት ወራት ውስጥ ስናያቸው ከነበሩ ለውጦች በሙሉ ትልቅ ተስፋ የሚሰጠኝ አዋጆቹ ላይ የሚደረገው ክለሳ ነው የእሱን ያክል ፋይዳ አለው ብዬ የምገምተውም ሌላ ነገር የለም ምናልባት ለምህረት የተደረገው ጥረት እሱን አወዳድረው ይሆናል ግን በዘላቂነት እስካሁን ድረስ ዴሞክራሲን ለመገንባት ትግል የሚያስፈልግ እንኳን ቢሆን መታገል የሚያስችል ምህዳር አልነበረም። አሁን ግን የአዋጆቹ መሻሻል የሲቪል ማህበራቱን አዋጅ ጨምሮ ሌሎችም በርካታ አዋጆች እየተከለሱ እንደሆኑ ይታወቃል። የእነሱን መሻሻል ቢያንስ ዴሞክራሲን ለመገንባት የሚያስችል ምህዳር ይፈጠራል የሚል እምነት አለን። ስለዚህ ከዚህ በዚህ ሪፎርም ወቅት ወይም ሪፎርም በተባለው ወቅት ውስጥ የአዋጅ ክለሳውን ያክል ዋጋ የሚሰጠው ምንም አይነት ሌላ እርምጃ አላየሁም። ያንተን የውስጡ ስሜት ልጠይቅህ እና ምን ተስፋ አለህ? እስካሁን ባለው ሁኔታ በጣም ተስፋ ሰጪ ነው። ጥናት ግሩፕ ላይ የተሳተፉት ሰዎች አዋጆቹን ለመከለስ የተሳተፉት ሰዎች ህገ መንግስታዊ መብቶች፣ አለም አቀፋዊ ድንጋጌዎችንና ለስራ ማስቻልን ዓላማ አድርገው ነው አዋጆቹን እያሻሻሉ ያሉትና ከታዘብኳቸው ነገሮች ውስጥም እንደዛ ነው። ከዛ ቀናነት ያለ ይመስላል። ህዝቦችን እያወያዩ ነው፣ ስቴክሆልደሮችን እያወያዩ ነው። ስለዚህ እስካሁን ባለው ሁኔታ በጣም ደስተኛ ነኝ። መንግስት የደሊበሬሽ ናቸው እነሱ ይሄ ነው የደረስንበት ድምዳሜ፣ በጥናታችን መሰረት ህዝብም ስናወያ ያገኘ ነው ግብአት ይህንን ነው። ስለዚህ በዚህ መሰረት አዋጁ ይሻሻል የሚሉት ላይ ጣልቃ ገብቶ አይ ይህንን አላስተካክልም ይህንን እናስተካክላለሁ የማይል ከሆነ በጣም ጥሩ ነው። መንግስት ጣልቃ የሚገባ ከሆነ ግን ፍርሃቴ፣ ወደኋላ የመመለስ ስጋቴ ይሆናል ማለት ነው። በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች አሁን ወደ ሳምንታዊው ዘገባ ሳምንታዊ ቅንብር አፍሪቃ በጋዜጦች ነው የምንሻገረው። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በጽሕፈት ቤታቸው ገፍቶ የገቡት ወታደሮች ለውጡን የማደናቀፍ ዓላማ ነበራቸው ማለታቸው ታውቋል። ግማሽ የኢትዮጵያ ካቢኔ አባላት ሴቶች መሆናቸው ተዘገበ። በዛላምበሳና በሰንዓፈ የደራ የንግድ ልውውጥ መጀመሩ ተገለጸ። የሚሉ ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። አሶሺየትድ ፕሬስ የተባለው የዜና አገልግሎት በዘገበው መሠረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት ሐሙስ ለሀገሪቱ የምክር ቤት አባላት ሲናገሩ በቅርቡ ወታደሮች ወደ መሥሪያ ቤታቸው ገፍተው የገቡት አስተዳደራቸውን ለመገዳደር የተደረገ ሌላ ሙከራ መሆኑን አመላክቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ስልጣን ከያዙ በኋላ የመግደል ሙከራ ገጥሟቸው እንደነበር የሚታወስ ነው። የወታደሮቹ ቤተ መንግሥት መግባት ስጋት በማሳደሩ መንግሥት ለሰዓታት ያህል የኢንተርኔት አገልግሎቶችን አቋርጦ እንደነበር የአሶሲየትድ ፕሬስ ዘገባ ገልጿል። ወደ መስሪያ ቤቱ ገፍተው የገቡት ወታደሮች ሁሉ አንድ አይነት ዓላማ ነበራቸው ለማለት ከባድ ቢሆንም ለውጡን ለማሰናከል የተደረገ ሙከራ ነው ሲሉ ጠቅላይ ሚኒስትር አብይ ትናንት ተናግረዋል። በዝርዝር ግልጽ ባያደርጉም በወታደሮቹ ተግባር ጀርባ የሚሰሩ ሰዎች መኖራቸውንም ጠቁመዋል። በያዝነው ሳምንት ቀደም ሲል የኢትዮጵያ ብሔራዊ መከላከያ ኃይል መሪ ጄኔራል ሰዓረ መኮንን የወታደሮቹን ተግባር በማነሳሳት የተጠረጠሩ ወታደራዊ መኮንኖች በቁጥጥር ስር ውለዋል ብለዋል። አንዳንዶቹ ወታደሮች ሕገ ወጥና ወታደራዊ ስነ ስርዓትን ያልተከተለ ጋጠወጥ ተግባር ነው የፈጸሙት በማለት አስገንዝበው እንደነበር የአሶሼትድ ፕሬስ ዘገባ ጠቁመዋል። አቶ ስዩም ተሾመ የተባሉ ጦማሪ ወታደሮቹ ካለምንም ችግር ወደ ጠቅላይ ሚኒስትሩ መስሪያ ቤት ለመግባት መቻላቸው ራሱ የጸጥታ ስርዓቱን መፍረስ ያሳያል። አሻጥር እንደነበረም ያመለክታል። አደገኛ ተግባርም ነበር ማለታቸውን የአሶሽትድ ፕሬስ ዘገባ ገልጿል። ዋና የዩናይትድ ስቴትስ የጸጥታ አጋር የሆነችው ኢትዮጵያ በአፍሪካ የብዙ ወታደሮች ካሏቸው ሀገሮች አንዷ ስትሆን የወታደሮች አመጽ አይዘወተርባትም ሲል የአሶሽትድ ፕሬስ የዜና አገልግሎት ላይ የወጣው ዘገባ አስነብቧል። ዘጋርዲያን ጋዜጣ ድረ ገጽ ላይ የወጣው ዘገባ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግማሽ የአገሪቱን ካቢኔ አባላት ሴቶች እንዲሆኑ አድርገዋል። አዲስ የሰላም ሚኒስቴርንም መስርተዋል ይላል። የህንፃ ሥራ ሚኒስትር የነበሩት አይሻ ሙሐመድ መከላከያ ሚኒስትር እንዲሆኑ በመሾም በአገሪቱ የመጀመሪያው ሴት መከላከያ ሚኒስትር ሆነዋል። የፓርላማ አፈ ጉባኤ የነበሩት ሙፌሪያት ካሚል ደግሞ አዲስ የተመሠረተው የሰላም ሚኒስቴር ሚኒስትር እንዲሆኑ ተሹመዋል። ወይዘሮ ሙፈሪያት የሚመሩት የሚኒስቴር መስሪያ ቤት የስለላንና የጸጥታ አገልግሎቶችን በስሩ ያስተዳድራል ሲል ዘጋርዲያን ድረገጽ ላይ ወጣው ዘገባ ያብራራል። የካቢኔ ሹምሽር የተደረገው የዘር ግጭት በተስፋፋበት በአሁኑ ወቅት በዚህ ሀገር ያለው አብይ ችግር የሰላም እጦት ነው፣ ይህ የሰላም ሚኒስቴር ስኬት እንዲገኝበት በርትቶ ይሰራል ሲሉ ጠቅላይ ሚኒስትር አብይ ማስገንዘባቸውን ዘገባው ጠቅሷል። ዶክተር አብይ ብዙ የለውጥ እርምጃዎች የወሰዱ ቢሆንም ለውጡ ዘር ተኮር ግጭቶችን ለማቆም አልቻለም። በ102 ሚሊዮን ከሚገመተው የሀገሪቱ ሕዝብ 1.4 ሚሊዮን በአብዛኛው በዘር ግጭት ምክንያት ከመኖሪያቸው ተፈናቅለዋል። የኢትዮጵያ ኢኮኖሚ ካለፈው አስርተ ዓመት አንስቶ በአማካኝ በ10 ከመቶ ደረጃ ሲያድግ የቆየ ቢሆንም ከቅርብ ጊዜያት ወዲህ የተስፋፋው ግጭት የሀገሪቱ የረጅም ጊዜ መረጋጋትን አስመልክቶ ስጋት ማሳደሩን የጋርዲያን ዘገባ ገልጿል። ዘገባው አያይዞም ኢትዮጵያ ከባድ ተግዳሮቶች እንደ ተደቀኑባት ሲያብራራ ከባድ የውጭ ምንዛሬ እጥረት ገጥሟታል፣ ለጊዜው ከተባበሩት ኢመሬቶች በቀረበ ገንዘብ መፍትሄ አግኝቷል። የእኩልነት ጉድለት እየሰፋ ሄዷል። አዲስ ለተመረቁ ተማሪዎች የሥራ ዕድል እጥረት አለ፣ የአካባቢ ጥራት ብክለት፣ በተለያዩ ዘሮች መካከል ውጥረትና የለውጥ ጥማት አለ ይላል። ኢትዮጵያ ግማሽ የካቢኔ ሚኒስትሮች ሴቶች እንደሚሆኑ ካስታወቀች ሁለት ቀናት በኋላ ሩዋንዳም ቁጥሩ በቀነሰው የካቢኔ አባላት ግማሽ ሚኒስትሮች ሴቶች መሆናቸውን አስታውቃለች፣ ይላል አሶሺዬትድ ፕሬስ ላይ የወጣው ዘገባ። ሩዋንዳ ድሮም ቢሆን ከምክር ቤት አባሎቿ ስልሳ አንድ ከመቶ ሴቶች መሆናቸው ዘገባው አክሏል። ኤኤፍፒ በሚል ሕጽሮት የሚታወቀው የፈረንሳይ የዜና አገልግሎት በበኩሉ በኤርትራዋ ከተማ ሰንዓፈ በሆነ ወቅት ነጋዴዎች ጥሩ ንግድ እያካሄዱ መሆናቸውን ዘግቧል። የኢትዮጵያና የኤርትራ ድንበሮች ለሁለት አስርተ ዓመታት ያህል ካለ ወታደሮች፣ ስደተኞችና አማጽያን በስተቀር የህዝብ እንቅስቃሴ አይታይባቸውም ነበር። አሁን ግን ያ ባዶ የነበረው የድንበር አካባቢ በሰዎች እንቅስቃሴ ተሞልቷል ይላል ዘገባው። በጎብኚዎች የተሞሉ ጋሪዎችና አውቶቡሶች፣ በጡብና በቤት መስሪያ እንጨቶች የተከመረ ጭነት ያላቸው የጭነት መኪናዎች በድንበሩ በኩል ሲመላለሱ በድንበር ጥበቃ ላይ ያሉት የሁለቱም ሀገሮች ወታደሮች ተዝናንተው እንደሚመለከቷቸው የአዣንስ ፍራንስ ፕሬስ ዘገባ አውስቷል። እነዚህ የሁለቱም ሀገሮች ወታደሮች ከጥቂት ወራት በፊት በአይነ ቁራኛ ሲተያዩ ነበሩ እንደሆኑም ዘገባው ሳይጠቅስ አላለፈም። ከሀያ ዓመታት ጥብና የጨለማ ድባብ በኋላ የኢትዮጵያና የኤርትራው ድንበር መልሶ እያቆጠቆጠ ነው። በድንበሮቹ ያሉት ከተማዎች በአዲስ መልክ እያበቡና ተራርቀው የነበሩ ሕዝቦች በአዲስ መልክ የመተዋወቁን ተግባር ተያይዘውታል። ከዚህ በፊት ያልነበረንን ምርት ሁሉ ከትንሽ እስከ ትልቅ እያገኘን ነው ሲሉ፣ አቶ አብርሃም አባዲ የተባሉ ሰናፌ የሚኖሩ ነጋዴ መናገራቸውን ሱቃቸው በአሁኑ ወቅት ከኢትዮጵያ በገባ ብስኩት የለስላሳና የአልኮል መጠጥ የተሞላ መሆኑን የፈረንሳይ ዜና አገልግሎት ዘገባ ገልጿል። ያም ሆኖ ግን የድንበሩ መከፈት የስደተኞች ወደ ኢትዮጵያ መጉረፍን ማስከተሉ አልቀረም። በድብቅ የሚካሄደው የገንዘብ ልውውጥም ኢኮኖሚን ሊያናጋ ይችላል የሚል ስጋት እንዳለ ዘገባው አውስቷል። የኤርትራና የኢትዮጵያ ድንበር ከተከፈተ ወዲህ የኢትዮጵያ ድንበር ከተማ ዛላንበሳም እንደተቀየረች የኤኤፍፒ ዘገባ ሲገልጽ በጦርነቱና በኢኮኖሚ እንቅስቃሴ አለመኖር ምክንያት ተጎድተው የነበሩት ሱቆችና ምግብ ቤቶች በሰዎች የተሞሉ መሆናቸውን ያብራራል። ከኢትዮጵያ ድንበር 23 ኪሎ ሜትር ርቃ በምትገኘው የኤርትራ ከተማ ሰንአፈ ደግሞ በሳምንት ሁለት ጊዜ በቡድኖች የተደራጁ ኢትዮጵያውያን ነጋዴዎች ድንበር አልፈው ወደ ሰንአፈ ገበያ ጤፍና የስልክ መደወያ ካርዶችን ይዘው እንደሚሄዱ ዘገባው አውስቷል። ኢትዮጵያውያን ነጋዴዎች የኢትዮጵያን ብር ካልተረጋጋው የናቅፋ ገንዘብ አቅም ጋር ያለ መመጣጠን ሁኔታ እንደሚያሳስባቸው መግለጻቸው አልቀረም። ሁለታችንም አብረን እየተናገድን ነው። ነገር ግን የምንዛሪው መጠን በሕግ ያልተደነገገ ያልተረጋጋና ሕገ ወጥ ነው ሲሉ ጣመ ለምለም አስረድቷል። ዛላአንበሳ ያለ የመጠጥ ቤት ባለቤትም ስጋታቸውን ገልጿል። ከጦርነቱ በፊትም ተመሳሳይ ችግር እንደነበረና አሁንም መፍትሔ እንዳላገኘ ጠቁመዋል። በሌላ በኩል ግን በብዙ ሺ የሚቆጠሩ ኤርትራውያን ከሀገሪቱ ጨቋይ መንግሥት በመሸሽና በማይንቀሳቀሰው ኢኮኖሚ ምክንያት ወደ ኢትዮጵያ እየጎረፉ መሆናቸውን ዘገባው ሳያውሳ አላለፈም። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየ ነው። አድማጮች፣ ስርጭታችን ወደ ማገባደዱ እየተቃረብን ነው። አሁን የፕሮግራም ማሳሰቢያ። በጣም ትልቅ ደስታ ነው የተሰማኝ። ለኢትዮጵያ ትልቅ ምዕራፍ ነው የተከፈተው። በዚሁ ይቀጥል እንላለን። ስናስበው፣ ስንመኘው፣ ስንፈልገው፣ ስንጠብቀው የነበረ ደስ የሚል ዜና ነው። እኛ በዚህ በአሁኑ ወቅት ላይ መገኘታችን በጣም እድለኞች ነው። ዶክተር አብይ ያደረጉት እድል መስጠት ነው። እድሉ ካልተሰጠ አንድ ሰው አንድ መስራት አለመስራት እንኳን አይታወቅም። ለድሮ ጊዜያትም አልፎ አልፎ እድል ቢሰጥም እንኳን ለወንዱ ሴቱ፣ ወንዱን እድል ተሰጥቶት ያልሰራበት ሁኔታ አለ ለስሙ ጠቅላይ ሚኒስቴር ሆኖ ምን የማይፈይድበት ሁኔታም ነበረ። የቀደሙት ዶክተር ተዋበች ቢሻው እርሳቸውን ተከትሎ የሰማችኋቸው ደግሞ ወይዘሮ ሙሉ ሰለሞን ናቸው። ባለፈው ረቡዕ የኢትዮጵያ ፓርላማ ጠቅላይ ሚኒስትር አብይ አህመድ ያጸደቁትን አዲስ ካቢኔ ያቀረቡትን አዲስ ካቢኔ ስያሜ ተንተርሶ አይነተኛ በተባለው ውሳኔ ዙሪያ የካቢኔው ከፊል ሴቶች መሆናቸውን አስመልክቶ በተደረገ ውይይት ከሰጡት አስተያየት የተወሰደ ነው። ነገ ቅዳሜ ምሽት በሰፊው ውይይት ጠብቋቸው። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ጥቂት ደቂቃዎች ይቀራሉ። አንድ አራት ደቂቃ ይቀራል እስከ ዝግጅታችን ፍጻሜ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ከተያዙበት የአዲስ አበባ ፖሊስ ኮሚሽን ማረፊያ ክፍል የማምለጥ ሙከራ አላደረግኩም ሲሉ የሶማሌ ክልል የቀድሞ ፕሬዚደንት አብዲ ሙሐመድ ወይም አብዲ ኢሌ ዛሬ ለችሎት ተናግረዋል። ባለፈው ሐምሌ መጨረሻ ሶማሌ ክልል ዋና ከተማ ጅግጅጋ ውስጥ ተነስቶ ከነበረው ሁከትና ብጥብጥ ጋር በተያያዘ ተይዘው እስር ላይ የሚገኙት አብዲ ኢሌ ወይም አቶ አብዲ ሙሐመድ ያረፉበትን በር መስታወት ሰብረው ለማምለጥ ሞክረዋል ሲል ፌዴራል ጠቅላይ አቃቤ ሕግ አስታውቋል። አብዲሌ ካለፈው ሳምንት አንስቶ ያሳዩት የነበረው ጠባይ የማምለጥ ሙከራ የማድረግን ሀሳብ ይጠቁም ነበር ሲሉ ለቪኦኤ የተናገሩት የፌዴራል ጠቅላይ አቃቤ ሕግ የተደራጁ ድንበር ተሻጋሪና ሀገራዊ ጉዳት የሚያስከትሉ ወንጀሎች ጉዳይ ዳይሬክተር አቶ ፈቃዱ ጸጋ ከጠባቂዎች ጋርም ግብግብ ይፈጥሩ ነበር ብለዋል። በሌላ በኩል ግን አድራጎቱን አልፈጸምኩም ሲሉ ተከሳሹ አቶ አብዲ ሞሐመድ ተናግረው ስማቸውን ለማጥፋትና ድብደባ ለመፈጸም ሆን ተብሎ የተደረገ ሴራ ነው ብለዋል። ለፋና ብሮድካስቲንግ በዘገበው መሰረት አብዲ ሞሐመድ የክስ መዝገብ ተጨማሪ መረጃ ለማሰባሰብ የአስር ቀን የምርመራ ጊዜ እንዲሰጠው ፖሊስ በጠየቀው መሰረት ውጤቱን ለጥቅምት 19 እንዲያቀርብ ፍርድ ቤት አዟል። ከትናንት በስቲያ የታሰሩት ጠበቃ ሄኖክ አክሊሉና አቶ ሚካኤል መላከ ያለ ቅድመ ሁኔታ በአስቸኳይ እንዲፈቱ ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል ጠይቋል። ኢስታንቡል ውስጥ ደብዛው የጠፋው የሳዑዲ አረቢያውን ጋዜጠኛ ዣማል ሐሾግዢን አስከሬን ለመፈለግ የተሰማሩ የቱርክ ፖሊስ አባላት ዋና ከተማይቱ አቅራቢያ የሚገኘውን ቤልግራድ ጫካ እያሰሱ መሆናቸውን የሀገሪቱ ባለሥልጣናት አስታውቀዋል። አድማጮች እንደምትገምቱ ስርጭቱንም ማገባደዳችን ነው። ከጀርባ የሚሰማው የኩኩ ሰብስቤ ዜማ ለሳምንቱ መዳረሻ የመረጥነው ነው። ሰለሞን የትግርኛ ስርጭትን አስተዋውቀን የምንለው ያለ አይመስለኝም። አሁን እንግዲህ እነሱም ሊያስወጡን ነው መሰለኝ። ምን ያና ገብረ እየገቡ ነው ወደ ስቱዲዮ በ19ና በ25 ሜትር ባንድ አጭር ሞገድና በናይል ሳት በየቀኑ ከሶስት ሰዓት እስከ 4 ሰዓት የሚተላለፈው ስርጭታችን አበቃ። ስናስተናግዳችሁ የቆየ ነው ሰሎሞን አባተና አሉላ ከበደንን። የትግርኛ ስርጭት ይህን ሙዚቃ ፍጻሜ ይከተላል። በእኛ በኩል ሰላም፣ ደናደሩ ደናደሩ።